ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። እንደምን ሰነበታችሁ ውድ አድማጮቻችን። ይህ ዘወትር በዚህ ሰዓት የሚቀርብላችሁ ከእናንት በደብዳቤና በስልክ እንዲሁም በግንባር ለሚቀርቡት መንፈሳዊ ጥያቄዎች መልስ የምንሰጥበት የጥያቄና የመልስ ክፍለ ጊዜ ነው። ዛሬም እንደተለመደው ከእናንተ የደረሱንን መንፈሳዊ ጥያቄዎች መልስ ይዘንላችሁ ቀርበናል። ዘወትር እንደምናደርገው ጥያቄዎቻችሁን ለመመለስ እዚህ በስቱዲዮ ከእኔ ጋር አቶ ግርማ ለማ ይገኛሉ። እግዚአብሔር እና መንፈስ ቅዱስ በሚረዳን ሁሉ ከእናንት የቀረቡትን ጥያቄዎች በመጽሐፍ ቅዱስ መሰረት ለመመለስ እዚህ በስቱዲዮ ውስጥ እንገኛለን። በሚኖረን ጊዜና ሰዓት ሁሉ የእግዚአብሔር መንፈስ ከሁላችን ጋር እንዲሆን ጸሎታችን ነው። አሁን ወደ መጀመሪያው ጥያቄ እናመራለን። ኢየሱስ ክርስቶስ ምጽአት ክርስቶስ ኢየሱስ ዳግም እንደሚመጣ ተስፋ ሰጥቶ ነው የሄደው። እና ሲሄድ ደቀ መዛሙርቶቹ በዮሐንስ ወንጌል ምዕራፍ 14 ላይ እሄዳለሁ ስፍራ አዘጋጅላችኋለሁ፣ ካዘጋጀው በኋላ ተመልሼ እመጣለሁ፣ እኔ ባለሁበት ሆኑ ዘንድ ልወስዳችሁ። ይሄ ፕሮሚስ ነው እና ቃሉን ይጠብቃል ክርስቶስ ሲሄድም በሐዋርያ ሥራ ምዕራፍ አንድ ላይ ቁጥር 8 ቀና ብለው ደቀ መዛሙርቶች ሲመለከቱት ዳመና ከዓይኖቻቸው ሰውራው ወደ ሰማይ በሚያደርግበት ጊዜ ሁለት መላእክቶች መጠው የገሊላ ሰዎች ሆይ ስለ ምን ወደ ላይ አንጋጣችሁ ትመለከታላችሁ? አሁን ከእናንተ ሲሄድ እንዳያችሁት በደመና እንዲሁ ይመለሳል ብለው ተስፋ እንደሰጧቸው እንመለከታለን። ስለዚህ ክርስቶስ ኢየሱስ ሲመጣ ሲሄድ ልክ እንዳዩት በራ ዮሐንስ ምዕራፍ አንድ ቁጥር ሰባት እንደሚል ዓይን ሁሉ ያየዋል። በግልጽ ነው የሚመጣው፣ በድብቅ አይመጣም። አሁን በድብቅ ይመጣል እየተባለ ብዙ ትምህርት ይሰጣል እና በድብቅ አይመጣም፣ በግልጽ ነው የሚመጣው። ይሄ ሴጣን ለራሱ እያመቻቸ ነው በድብቅ ይመጣል፣ ወይም ደግሞ በምድር ላይ ይመጣል፣ ሰው ሆኖ ይመጣል። ስለዚህ አሁን እሱን አስመስሎ ክርስቶሶች ሆነው ለሚመጡት ጥሩ መንገድ እያመቻቸ ይመስለኛል። እንትን ይላል ደምትን ይሄ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣትም እንዲሁ በግልጽ እንደ መብረቁ ነው የሚሆነው፣ ሁሉም የሚያየው ነው የሚሆነው እና ይሄንን አንዱ የክርስቶስን ምጽአት ልንጠነቀቅበት የሚገባ ነው። ተጨማሪ አለ። አንድ ሰው አገኘሁኝ፣ እምነቱ የእምነቱ ምሰሶዎች ውስጥ አንዱ ኢየሱስ በ1914 መጥቶ በድብቅ ሳይታይ መንግሥት አቋቁሟል ሄዷል። እና እንዴት ነው መጽሐፍ ቅዱስ አይን ሁሉ ያየዋል ይሌልም አልኩት? ያልኩት መሬት እኮ ክብ ነች እሱ በኢስት በኩል ሲመጣ ወስት በኩል ያሉት እንዴት ያይወታል የእሱ የራሱ ጉዳይ ነው አይዋሽም እግዚአብሔር አለው መንገድ አይን ሁሉ ያየዋል ነው ፈጥኜ እመጣለሁ እና ዋይ ከሚሉት ውስጥ እንዳንሆን እና ዋይ የሚሉት ምንድን ነው ይቻል ብለው ወይንም ሊያውቁ የሚገባቸውን ነገር ሁሉ ትተው እለት ተዕለት ያለውን ብቻ ነገር ማቶክቶክ። ለዛ ሰዓት ሰጥቶናል፣ ለእግዚአብሔር ጥናት ደግሞ ለእግዚአብሔር ቃል ጥናት ደግሞ ሰጥቶናል። በዛ መጠቀም አለብን። ትክክል ነው። በጣም ግሩም ነው። በመጨረሻ የምንመለከተው ስለ ህግ ነው። ህግ የእግዚአብሔር ህግ መቼም በዓለም ላይ እግዚአብሔር ከፈጠራቸው ነገሮች በሙሉ ህግ የሌለው ነገር የለም። ሁሉም ህግ አለው። መሬትም ህግ አላት። የመሬት ስበት ህግ አለ። አሁን አንድ ነገር ወደ ላይ ስንወረውር ተመልሶ ወደ ታች ይወርዳል። ህግ ነው። የትም ቢሆን አሜሪካን በሆንም ካናዳን በሆን አፍሪካን በሆን ይሄ ህግ አይለዋወጥም። ህግ ነው። ትክክለኛ ህግ ነው እና የተፈጥሮም ህግ አለ እና ልጆች የሚወለዱበት ጊዜ አለ። ፅንስ የሚቆይበት ጊዜ አለ። ሁሉም ህግ አለው እና እንደውም ከህግ በጠማማው ስንሄድ አደጋ የሚመጣው ህግን ስንጥስ ነው። ህግን ስናፋልስ ነው። እና መጽሐፍ ቅዱስም ስለ ህግ ስለ እግዚአብሔር ህግ ሲናገር ለምሳሌ መዝሙረ ዳዊት ምዕራፍ 19 ቁጥር 7 የእግዚአብሔር ህግ ፍጹም ነው፣ ነፍስን ይመልሳል። የእግዚአብሔር ምስክርነት የታመነ ነው፣ ሕፃናትን ጠቢባን ያደርጋል ይላል። መዝሙር 119 ቁጥር 15 ደግሞ ህግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። እና መጽሐፍ ቅዱስ ህግን እንደዚህ መልካም እንደሆነ እየተናገረ ሰዎች ብዙ አንዳንድ ሰዎች ህግ ተሽሯል፣ ህግ ተደምስሷል፣ ህግ አያስፈልግም የሚል ትምህርት አለ እና እንደውም ጠላት ነው፣ ሸክም ነው፣ ከሳሽ ነው የሚሉት ነው። አዎ እና እነዚህ ሁሉ ህግ ላይ መጥላላት ነገር ይነሳል እና እንደውም አንድ ጽሑፍ ላይ በማናብበት ጊዜ ትክክለኛ ነቢይ ወይም ትክክለኛ የእግዚአብሔር ሰው መሆኑን የምትፈትነው በእግዚአብሔር ህግ ላይ ባለው አመለካከት ነው የሚል አይተናል። እንግዲህ ይሄ የመጣው አንዱ ነገር ምንድን ነው? የእስራኤል ህዝቦች በተለይ አይሁዶች ስለ ህግ ያላቸው አመለካከት የተዛባ ነበረ እና ህግ በተሰጣቸው ጊዜ እያንዳንዷን ህግ በስጋ ፈጽመው ያችን በመፈጸማቸው ደግሞ የሰማይ ዜጋ እንደሚሆኑ ይሰማቸው ነበረ። ጽድቅን ወይም የኢየሱስን ጸጋ ወይም የእግዚአብሔርን ጸጋ ወደ ውጭ ገፍትረው ጥለውት በስጋ ለማድረግ እየሞከሩ ለመድረስ አልቻሉም። ወደ ጽድቅ ለመድረስ አልቻሉም። ህግ ፈጽመው ወደ ጽድቅ ለመድረስ አልቻሉም። ስለዚህ የህግን አፈጻጸም መንገዱን አዛብተውት እንጂ ህግ ላይ ችግር ኖሮበት አይደለም። ህግ ራሱ የራሱ ድርሻ አለው። ህግ ድርሻው ምንድን ነው? ኃጢአትን ማሳየት፣ ኃጢአትን መግለጽ ሲሆን የህግ ድርሻ ማንጻት ደግሞ የኢየሱስ ድርሻ ነው። በመስቀሉ ላይ በፈሰሰው ደም እንነጻለን። ልክ እንደዚሁ በቤታችን ያሉት መስተዋቶች የፊታችን ቆሻሻን ያሳዩናል እንጂ የፊታችን ቆሻሻን አያነሱልንም። እንዲያነሳልን ከፈለግን ወደ ውሃ ሄደን መታጠብ ነው ያለብን። ልክ እንደዚሁ ህግ ሊኮነን አይገባውም። መስተዋቱ ክፉ ስላሳየን መኮነን የለበትም። ክፉውን ገዳዩን፣ መጥፎውን፣ መርዙን እየገለጸልን ያለው እና ስለዚህ ሕግን በዚህ አይነት ነው ልንመለከተው የሚገባን። እንደውም ፍቅር እንደሆነ ነው ማወቅ ያለብን። የእግዚአብሔር ሕግ ፍቅር ነው። ምክንያቱም በሮሜ መጽሐፍ ላይ ምን ይላል? ፍቅርን የሚያደርግ ለወንድሞ መልካም የሚያደርግ ፍቅርን የሚያደርግ ሁሉ ሕግን ፈጽሟል ይላል እና ይሄ የሚያሳየን ምንድን ነው እንግዲህ የምንወደውን ወንድማችን አንሰርቀውም፣ አንገለውም፣ አኗሸውም ለምን? ስለምንወድ የምንወደውን አምላካችንን ሌላ ማልክት አናመልክበትም። ስሙን ከንቱ አናደርግም። እና እሱ ደግሞ ካቋቋመው የሰንበት ቀን ቀድስ፣ ባርክ ብሎ ከሰጠንም ወደ ሌላ ፈቀቅ አንልም። ስለዚህ ፍቅር ካለ የህግ ፍጻሜ እንደሆነ እንመለከተው ያስፈልጋል። እንደውም በመጨረሻ ዘመን ሴቲቱን ማለት እውነተኛዋ ቤተ ክርስቲያንን ዘንዶ የሚቆጣባት የእግዚአብሔርን ትእዛዝ የሚጠብቁ የኢየሱስን ምስክር ያላቸው ብሎ ይነግራልና የእግዚአብሔርን ትእዛዝ ለመጠበቅ በኢየሱስ ክርስቶስ ጸጋና ኃይል የምንሄድ ከሆነ ስህተት እንደሌለው መገንዘብ ይኖርብናል የሚል ነው። እዚህ ላይ ትጨምራለ፣ ህጉ የተከለከለ ነገር አይደለም እና እንዳውም እግዚአብሔር ሮሜ ስምንት አንድና ሁለት ላይ ያየን እንደሆነ የህይወት መንፈስ ህግ ከኃጢአትና ከሞት ህግ ነጻ አወጣኝ ይላል። ህግ ባይኖር ኖሮ ኃጢአትን አናውቀውም ነበረ። ኃጢአት መኖሩን አለማወቅ ከሞት አያድነንም። ምክንያቱም እግዚአብሔር ኃጢአት ስለሰራን አይደለም ሚገለን፣ ኃጢአታችን ነው ራሱ ሚገለን። በምን መንገድ ይገለናል ላሉ ብዙ ሰዎች በበሽታ በአደጋ ከሁለቱ ያመለጥን እንደሆነ በርጅና እንሞታለን። ከዚህ ይሄ የኃጢአት ውጤት ነው አንድ ሰው ከፍ ያለ ቦታ ሄዶ ቢዘል ይሰበራል፣ ወይ ይሞታል። ይህ ውጤትን እንጂ ቅጣት አይደለም። ቅጣት መንግስት ነው የሚሰጠው። አንዲህ አታርግ ብሎ ህግ ያወጣል። ያንን የጣሰ እንደሆነ ተቀጥቶ ይወጣል ሰውየው። ኃጢአት ግን ተቀተን አናልፈም። ቅጣቱ ዘላለማዊ ነው። በዚህ አይነት መንገድ ነው ያሉና ማንም አያታላችሁ ነው የሚለው ኢየሱስ። በእግዚአብሔር መንግስት መገዳደድ የለም። ቅድም አንስተዋል። መሰራረቅ የለም መምትን መመኛኘት የለም። አንዱ የሌላውን ሀሜት የለም። ጥላቻ ቂም፣ በቀል የለም። እና ፐርፌክት ጽድቅ አእምሮአችን ውስጥ አለ። ለምን ሕይወታችን የኢየሱስ ሕይወት ነው። እሱ የእኛን ሞት ሲወስድ እኛ የእሱን ሕይወት ተረክበናል። የማዳን እንትኑ ምስጢር እዚህ ላይ ነው ያለው። በጣም ግሩም ነው። ይህን ያል ካል እንግዲህ እህታችን ኤልሳቤት በጽሁፍም ስለምንልክልሽ በዝርዝር ከዛ ጽሁፍ ላይ አንብበሽ ጥናት በማድረግ የበለጠ ስለ እነዚህ መሰረቶች ማወቅ ትችያለሽ የሚል ግምት አለን። አሁን ወደሚቀጥለው ጠያቂያችን እናልፋለን። ወንድማችን ርስቱ ጉቦሶ ገብሶ ርስቱ ገብሶ ከደቡብ አፍሪካ ነው። በጣም ግሩም ድንቅ የሆነ ወንድማችን ነው። ይከታተልናል፣ በዌብሳይት በሳተላይት ይከታተላል እና ብዙ ጊዜ ይደውልልናል፣ ያበረታታናል። እናመሰግናለን፣ በጣም እናመሰግናለን። ርስቱ ጥያቄ ሁለት ነው። አንደኛው ስዕልና ምሳሌ ለአምልኮ ሆነ ለኢማጂኔሽን መጠቀም አለብን ወይ አሁን ያለው የክርስቶስ የመላእክትና የሴጣን ምስል መጽሐፍ ቅዱሳዊ ኢሜጅ ነው ወይ የሚል ነው። ሁለተኛው አንዴ ስለ ማርቲን ሉተር አቅርበን ነበርና እሱን ሰምቶ ነው ማርቲን ሉተር ስለ ሰንበት ያለው አመለካከት ምን ነበር የሚል ሁለት ጥያቄዎች ነው የጠየቀን። ስለ ስዕል የሆነ እንደሆነ እስራኤል ከግብፅ ወጥተው በመንገድ ላይ ሳሉ በሲና ተራራ ላይ አስሩ ትእዛዛትን ሲሰጣቸው እግዚአብሔር በተናገረ ጊዜ ድምፅ ብቻ ሰማህ እንጂ መልካ ላየህ ይለን። ስለዚህ እግዚአብሔር ይህንን ይመስላል ብለህ በእንስሳ፣ በሰው፣ በሌላም አይነት ምስል አታድርግ። እግዚአብሔር አይታይም ለኀጢአተኛ። እግዚአብሔር በቃሉ እናውቀዋለን፣ በመጽሐፍ ቅዱስ በተጻፉ ቃል ሁሉ ራሱን ገልጾለናል ከሚያስፈልግ በላይ እና ስዕልና ኢመጅ ምናምን ነገር አያስፈልገንም በፍጹም ቅድም ሁለተኛው ጥያቄ ላይ ስለ ሉተር ሉተር ለእኔ እና ለአንተ ለወንድ የሚል ጥያቄው እንትናችን አይደለም አምላካችን አይደለም እኛ አምላካችን የሚለውን ነው አምላካችን የሚለን እግዚአብሔር በስድስት ቀን ሰማይንና ምድርን በውስጣቸው ያለውን ሁሉ ፈጥሮ በሰባተኛው ቀን አረፈ ስለዚህ እግዚአብሔር ሰባተኛውን ቀን ባረከውም ቀደሰውም ይላል፣ በእርሱ ከሥራው ሁሉ አርፏልና። በዚህ መሠረት ሰንበት ገና ኀጢአት ሳይገባ ነው የተሰጠው። ሌላ ኀጢአት በሙሉ ስናይ አታርግ አታርግ አታርግ ነው፣ ሰንበት ግን አርግ ነው፣ ጠብቀው። ኀጢአትም የምናደርገው በሰንበት ሕግ ላይ ሳንጠብቀው ሲቀር ነው። በሰማይም እንደገና ይኖራል፣ ምክንያቱም አርግ የተባለ ነገር ነው አትግደል፣ አትስረቅ በሙሉ ይቀራሉ። ለምን ክፉዎች ናቸው፣ አታርጉን የተባል ነው። ሰንበትን ግን ጠብቅ። ወንድሜ ኢሳይያስ 66 ላይ ሄደህ ኢሳይያስ 66 22 ና 23 ም ብታነብ አዲስ ሰማይና አዲስ ምድር እፈጥራለሁ ይላል እግዚአብሔር። በዚያ ጽድቅ ያለበት ይሆናል እና ሥጋ የለበሰ ሁሉ ማለት ፍጥረት ሁሉ መላእክቶችም ጭምር በየሰንበቱ እፊቴ ይመጣሉ ሊሰግዱ ይላል። አሁን ቀርቷል የሚሉ ሰዎች ለዚህ ምን መልስ እንደሚሰጡ አላቅም። እንደገና መጀመር አለብን ወይም ደግሞ ሰንበትን አንጠብቅም ካሉ መግባት አይፈልጉም ማለት ነው። እግዚአብሔርም አያስገድዳቸውም። ወደ እግዚአብሔር መንግሥት ከፈለገን ግን ሰንበቱን መጠበቅ አለብን። ለምን በአዲስቱ ምድር በየሰንበቱ እግዚአብሔር ፊት እንቀርባለን በየሳምንቱ ሰው ይህ በቂ ነው፣ ቀላል ነው። ምንም የተወሳሰበ እንትን የለውም። በጣም ግሩም ነው። የመጀመሪያው ጥያቄው ላይ ስዕልና ምሳሌ ለአምልኮ ሆነ ለኢማጂኔሽን መጠቀም አለብን ወይ ብሎ የጠየቀው ጥያቄ የሁለተኛውን ትእዛዝ ብቻ መመልከት ይበቃል። በቃ ሁለተኛው ትእዛዝ ከአስርቱ ትእዛዛት ሰማይና ምድር ሲያልፍ እንኳን የማያልፍ ጽኑ የሆነ ትእዛዝ ነው የሚለው ስዕልና ምሳሌ ከቶላንታ አታድርግ፣ አትስገድላቸው፣ አታምልካቸው በላይ በሰማይ ካለው በምድር ካለው ከምድር በታች በውሃ ውስጥ ካለው ከማናቸውም የተቀረጸ ምስል ከቶ ላንተ አታድርግ ነው የሚለው፣ አታድርግ ነው የሚለው። ስለዚህ ይሄ የእግዚአብሔር ቃል ዘላለማዊ ቃል ነው። ስለዚህ በምንም አይነት በስዕል በምሳሌ መስቀልም ቢሆን ማናቸውም ነገር ቢሆኑ ቀርጸን ለአምልኮ ልንጠቀም አይገባንም። ስለዚህ ይሄ እንደ መሰረታዊ በተለይ እነዚህ አስርሰሳት መሰረቶች በጭራሽ መናጋት የለባቸውምና እንደ መሰረታዊ የእምነት ምሰሶ አድርገን ልንወስደው ይገባል የሚለውን ለመጨመሪያ ፈልጌ ነው። ወደ መጨረሻዋ ጠያቂያችን ወደ ማክዳ ኃይሉ ከድሬዳዋ ያመጣችው ጥያቄ አለ። የእሷን ጥያቄ በመመለስ የዛሬውን ፕሮግራም እናጠናቀቃለን። በእሷ የምትለው ማርያም እንደ ማንኛውም አዳም ዘር ናት ወይ? ክርስቶስን ከወለደችስ በኋላ ሌሎች ልጆች ወላለች ወይ? ከወለደችስ በኋላ ድንግል ሆና ነው ወይ የኖረችው የሚል ነው ጥያቄዋ እና እስቲ በዚህ ላይ ምን ትላለህ ጋሽ ግርማ? መጀመሪያ ማርያም ምን እንደምትሆን አይታወቅም ነበረ፣ መልአኩ መጥቶ መሲዮን እንደምትወልድ እስኪነግራት ድረስ። ስለዚህ የምትኖረ ኑሮ እንደ ማንኛውም ነው። ግን ከሰው ሁሉ የተሻለች ሆነ አገኛት፣ በእግዚአብሔር መመዘኛ መረጣት እና እንደ ማንኛውም ሰው ኃጢአት መሠራት የጀመረች ነች። ይሄ የማያከራክር ነው። ልጅ ሆነ ነው። እኛ ሁላችን ኃጢአት መንሳ ገና ነፍስ ሳናውቅ ነው። ብዙ ሰዎች ለአቅመ አዳም ለአቅመ ህዋን ስንደርስ ያደረግነውን እንጂ ከዛ በፊት አይቆጠርም፣ ኃጢአት አይቆጠርም የሚባልበት ጊዜ የለም። በህፃንነት ነው የምንጀምረው እና አንድ ልጅ አደገ እንላለን። እኛ ግን እየሞተ ነው የማደጉ ቁመት የመጨመሩ ነው እንጂ ለመሞት በአንድ ዓመት እንደቀረበ ሀያ ዓመት እንደቀረበ፣ እንደዛ እያልን በመጨረሻ ይህን ሀያ ዓመት አንድ ዓመት ቀረው ለመሞት እያለ በመጨረሻ ላይ ይሞታል ሰው። በዛ መሰረት ማርያምም እንደማንኛው ሰው ነበረች። ኃጢአት አልሰራችም ብሎ ለሚሉት ሰዎች ሉቃስ አንድ አርባ ሰባትና አርባ ስምንት ላይ ስናይ መድኃኒቴ ትለዋለች ልጇን እና ኃጢአት ካልሰራች ለምን መድኃኒቴ ያስፈልጋታል? ይሄ እንግዲህ እንደ ማንኛውም ዘር ነው። የሰውነት ጠባይ ከሌላት ልጇም ለእኛ መድን ሊሆን አይችልም። ኢየሱስ እንደ ማንኛውም ሰው ከኃጢአት በስተቀረ ሁሉ ነገር ይርበዋል፣ ያንቀላፋል፣ ያዝናል፣ ይጨነቃል፣ መጽሐፍ ቅዱስ ውስጥ እንዳለ ነው። ይህም ሁሉ ለመሆን ከእናቱ እንዳውም እንዳውም ሰው የሚሆነው በፅንስ ጊዜ የሴቷ ዘር ነው የወንዱ ዘር ምንም ነገር የሚጨምረው ነገር የለም። ጂን ግማሽ ላይ ያለውን እሱን ብቻ ነው። በቃ ሰው የሚሆነው የሴቷ ሴል ነው። ስለዚህ ኢየሱስ የተለየ ከሆነች እሷ እሱም ከሰው የተለየ ነው ማለት ነው። መጠንቀቅ አለብን። ትንሽ ነገሮች ናቸው ሰይጣን መዘርጠጫ የሚሰጠን። ሁለተኛው ከወለደች በኋላ ሌሎች ልጆች ወልዳለች ወይ ለሚለው በተዘዋዋሪ ነው የምናገኘው። ይህንን የምናገኘው ዮሐንስ 19 ቁጥር 26 ላይ ነው። በመስቀሉ ላይ ሳለ ከመሞቱ በፊት ለዮሐንስ አብሮ ስለነበረው ሁልጊዜ የሚከታተለው የሚወደው ይላል መጽሐፍ ቅዱስ፣ እነሆ ልጅሽ ይላታል፣ ወደ ዮሐንስ እያመለከተ ዮሐንስን ደግሞ እነሆናት። ከዚያን ቀን ጀምሮ ወደ ቤት ወሰዳት፣ እስክትሞት ድረስ የተጠነቀቀላት ዮሐንስ ነው። ልጅ ቢኖራት ኖሮ ያ ልጇ ነበረ። የኢየሱስ ልጆች ነበሩ፣ የአባቱ የዮሐንስ የዮሴፍ ልጆች የነበረዋሉ እነሱ ይህን ያህል አልተጠነቀቁላትም ማለት ነው። ሶስተኛው ከወለደች በኋላ ድንግል ሆና ሆዳን ወይ የኖረችው ምንድን ነው? የዚህ እንትኑ አንደኛ ሊታወቅ አይችልም ማለት አልተባለም። ነገር ግን አንዳንድ እምነቶች ኢየሱስ በተዘጋጀለት መኝታ ላይ ታየ እንጂ እሷ አምጥታ አልወለደችም ነው የሚሉት። ይሄ ከሆነ እንደ ሰው አልመጣም በስጋ መጣ ብሎ ማያምን መንፈስ ሁሉ ከእግዚአብሔር አይደለም ይላል። እንዲያውም አንቲክራይስት የክርስቶስ ጠላት ነው ይለዋል ዮሐንስ ላይ አንደኛ ዮሐንስ ላይ እና ድንግልናዋ አመጣ ከወለደችው ምንም እንትን ከዛ በኋላ ዮሴፍም ሳይሞት አልቀረም። ምክንያቱም አይነሳም ስለሱ የሶስት ሰላሳ ዓመት ቆይቶ ነው እንግዲህ የጀመረው ሲያገባ ወረድ ሽማግሌ ነበረ እና ሚስቱ ሞታለች ማለት ነው። ቅድም በተዘዋዋሪ ያልኩት ይሄንን ነው። እና የእሷ ድንግልና ምንም ነገር ጥያቄ ውስጥ ምንም የለውም። ብናውቀውም ባናውቀውም ምንም የለውም። ስለዚህ በተዘዋሪ እናገኛለን አሁን ያልኳቸውን። በጣም ግሩም ድንቅ ነው። በዮሐንስ ወንጌል ምዕራፍ አራት ቁጥር ሶስት ላይ ኢየሱስ ክርስቶስ በሥጋ እንደመጣ የማያምን መንፈስ ሁሉ ከእግዚአብሔር አይደለም፣ ይህም የክርስቶስ ተቃዋሚ መንፈስ ነው። ይህ እንደሚመጣ ሰምታቸዋል። አሁንም እንኳን በዓለም አለ ይላልና፣ ክርስቶስ ኢየሱስ በሥጋ መጣ ካል ፍጹም ሥጋ ኃጢአት ከኃጢአት በቀር እንደኛው ነበር ይላል። ይህንን የወረሰው ከማርያም ነው። ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ነበር። ፍጹም ሰው የሆነው በማርያም በኩል ሲሆን ፍጹም አምላክ የሆነው ደግሞ በመንፈስ ቅዱስ በኩል በእግዚአብሔር አባባቱ በኩል እንደሆነ እናያለን። ስለዚህ ፍጹም ሰውና ፍጹም አምላክ በአምላክ እና በሰዎች መካከል ሊቆም የሚችል ሁለቱን ሊያስማማ የሚችል ሁለቱን አንድ ሊያደረግ የሚችል እሱ ብቻ እንደሆነ እንመለከታለን። ስለዚህ የማርያምን ሕይወት ወይም ማርያምን የተለየ ፍጡር አድርገን ወይም ደግሞ ከሰው ዘር ከአዳም ዘር ያልመጣች አድርገን በምንወስድበት ጊዜ ክርስቶስን ከእኛ እንለየዋለን ጨርሶ ፍጹም ሰውነቱን እንክዳለን። ይህ ደግሞ ክርስቶስ በስጋ አልመጣም ማለት ነው። ያንን ክርስቶስ በስጋ አልመጣም የሚል ትምህርት የምናስተምር ከሆነ ደግሞ የክርስቶስ ተቃዋሚ እንደሆን መጽሐፍ ቅዱስ በደንብ አርጎ ይገልጽልናልና፣ በዚህ በኩል በጣም አድርገን ልንጠነቀቅ ይገባናል ማለት ነው። ስለዚህ መጨረሻም ካሽግርማ እንደጠቀሰው ማርያም ድንግል ሆና ቀጠለች አልቀጠለች የሚለው ሁሉ ሀሳብ ከዛ ጋር ነው እንግዲህ ድንግል ነበረች፣ በድንግልነቷ ጸነሰች። ስትወልድ ግን ሰው ስለሆነች ያንን ገርስሶ እንደሚወጣ ምንም ጥርጥር የለውም ህፃኑ። ስለዚህ ይሄ ሰውነትን መካድ የለብንም ሰውነቷን ሙሉ ለሙሉ መቀበል ይኖርብናል። እና በዚህ ላይ ደግሞ ብዙ ክርክር ማድረግ ጠቀሜታ የለውም። ጠቀሜታ የሌለበት ምክንያት ምንድን ነው? ዋናው ጉዳይ ኢየሱስ ጋር ነው ያለው። ኢየሱስ ክርስቶስ በመስቀል ላይ መሞቱ፣ ኃጢአታችንን ዋጋ መክፈሉ፣ በትንሣኤ መነሳትና ማረጉ፣ በአብ ቀኝ ቆሞ ስለኛ መታየቱ፣ ይሄንን የሚያምን ሁሉና የሚቀበል የዘላለም ሕይወት አለው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ እንዲሁ ዓለምን ወዷልና ይላል። እና እቺ ጥቅስ ላይና እዚህ ተስፋ ላይ እንድናጠነጥን ወይም እዚሁ ላይ እንድናተኩር አድማጮቻችንን ልናሳስብ ልንገልጽ እንወዳለን። ስለነበረን የዚህ የጥያቄና መልስ ክፍለ ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። አድማጮቻችንም እስካሁን ድረስ በትዕግስት ስትከታተሉን ስለነበረ በጣም እጅግ በጣም አድርገን እናመሰግናለን። አሁንም ጥያቄዎች፣ አስተያየቶችና በፕሮግራማችን ላይ የምትሰጡን ምክሮች ካሉ በመልእክት ሳጥን ቁጥራችን 145 ብትጽፉልን ወይም ደግሞ በስልክ ቁጥራችን 0115511199 ብትደውሉልን በቀጥታ የስልክ መስመራችን 0978 789512 ላይ ደግሞ ብትደውሉልን አስተያየታችሁን ተቀብለን እናስተናግዳችሁ ዝግጁ ነን። በሚቀጥለው ጊዜ ደግሞ በሌሎች ጥያቄዎች ላይ ተዘጋጅተን መጠን የእናንተን አድማጮች ጥያቄዎቻችሁን ከመጽሐፍ ቅዱስና ከእግዚአብሔር አንጻር እግዚአብሔር በሚሰጠን ጸጋ ለመመለስ እስከምንገናኝ ድረስ የእግዚአብሔር ጸጋ ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። get red i

አራሩለት ማስረው ሲገርቡት! ያን መልከ መልክ አምርሩ በጣሪ የማይችለውን መስቀል አሲዘው! መድናችውን ለሞት ሲወስዱት! ሲጮ

ሳኛሉ ያየጣር ጊዜ መድኃኒቴን፣ የተሳለቁበት ከመስቀል ውረድ ራስህን አድን እያሉ ጠላቶች ያሾፉበት፣ ጨለማ ወጦን ውጦ የነበርነው እኛን ለማዳን ከክብሩ ወርዶ ያለምን ኃጢአት ያስወገደው። በነበረን ቆይታ እንደተባረካችሁ ተስፋ እናደርጋለን። ቀጣዩን ክፍል ሳምንት ይዘን እንደምንቀርብ ቃል እንገባለን። ለሚኖራችሁ ማንኛውም አስተያየት የስልክ መስመራችንን 0115511199 የውስጥ መስመር 242 ወ243ን የመልእክት ሳጥን ቁጥራችንን ዓለም አቀፍ አድቬንቲስት ሬዲዮ የፖስታ ሳጥን ቁጥር 145 አዲስ አበባ በማለት እንዲሁም ለአጭር የጽሑፍ መልእክት 0931 670027ን በመጠቀም ደውሉልን፣ ጻፉልን ስንል ልናስተናግዳችሁ በደስታ በመጠባበቅ ነው። ጌታ ኢየሱስ ይባርካችሁ።